የአዲስ አበባ ቤቶች አስተዳደር ኤጀንሲ በመጪው ሳምንት ሐምሌ 30 2008 ዓ ም የ20/80 ና የ10/90 የተባሉትን የጋራ መኖሪያ ቤቶች ለ11ኛ ጊዜ ዕጣ ለማውጣት እንዳቀደና ለተጠቃሚው ከ39ሺ በላይ ቤቶችን ለማስተላለፍ እንደተዘጋጀ የኤጀንሲ ዋና ሥራ አስኪያጅ አቶ ሽመልስ ታምራት ለዶችቬሌ ተናግረዋል። ቤቶቹ የሚገኙት በዋናነት በቦሌና አቃቂ ክፍለ ከተሞች ሲሆኑ ኮየፈጬ፣ ቅልንጦ፣ የካና ሀያት በተባሉ በልዩ ስም የሚታወቁ የተለያዩ ፕሮጀክቶች እንዳሉም አቶ ሽመልስ ይናገራሉ። መኖሪያ ቤቶቹን ለተጠቃሚዎች ለማስተላለፍ ስለሚወሰዱት ቅድመ ሁኔታዎች አቶ ሽመልስ ሲናገሩ፣ ተጠቃሚዎች ታሳቢ የሚደረገው በቁጠባ መጠናቸው ነው አጠቃላይ የቁጠባ መጠናቸው አሁን ለውድድር የሚያበቃቸውን የዜጎች በሙሉ በዚህ ፕሮግራም እናሳትፋለን ብለን ነው የምናስበው። በአጋጣሚ ሆነው የአስር ዘጠና ተመዝጋቢዎች አሁን ካለን የቤት ብዛት በላይ በታች ስለሆኑ ቁጥራቸው ሙሉ በሙሉ ኦልሞስት የቁጠባ አካውንቱን ያልዘጋ በሙሉ ተሳታፊ ሊሆን የሚችልበት እድል ነው ያለው ማለት ነው። በጣም እድሉ የሰፋ ነው ማለት ነው። ለአስር ዘጠና ተመዝጋቢዎች ኦልሞስት ሀምሳ ፐርሰንት ድጎማ መንግስት የሚያደርግባቸው ቤቶች ናቸው እነዚህ ቤቶች። ስለዚህ እነዚህ ቤቶች ለተጠቃሚ ሙሉ በሙሉ አካውንቱን ያልዘጋ የአስር ዘጠና ተመዝጋቢ በሙ ሙሉ ይደርሰዋል ብለን ነው ታሳቢ አድርገን እየሰራን ያለ ነው ማለት ነው። ሀያ ሰማንያ ደግሞ በቁጠባ መጠናቸው በተመሳሳይ መልኩ ሊተላለፍ የሚችልበትን እድል ነው እየፈጠር ነው ያለ ነው። ቀሪውን ሰማንያ ወይም ዘጠና ከመቶ ተጠቃሚዎች ቀስ በቀስ እንዲከፍሉ የተደረገበት አሰራር ምን ያህል የገቢ ምንጫቸውን ያማከለ ነው ለምለው ጥያቄ እንግዲህ የቤት ልማት ፕሮግራማችን አስቀድሞም ሲታሰብም የኅብረተሰቡን አቅም ታሳቢ ያደረገ ነው። በተለይ ዝቅተኛውን እና መካከለኛውን የኅብረተሰብ ክፍል ታሳቢ አድርጎ በቤት መጠኖቹም ሰው እንደያቅሙ መጠን ቁጠባ እንዲያደረግና በሂደትም ክፍያውን በዚህ መጠን እንዲከፍል ተደርጎ የተያዘ ፕሮግራም ስለሆነ በሂደት ከባንክ ጋር በማስተሳሰር በረዥም ጊዜ ክፍያ ቤቶችን አጠቃላይ ሙሉ በሙሉ ክፍያውን የሚያጠናቅቁበት ሁኔታ ነው የሚፈጠረው ብለን ነው የምናስበው። ባለፉት ዓመታት ባስተላለፍናቸው ቤቶች እንዲሆኑ አብዛኞቹ ክፍያቸውን በሂደት በአግባቡ እየከፈሉ እያጠናቀቁ በሴባዊት ባለቤት ንብረት የሚሆኑበት ሁኔታ እየፈጠሩ ያሉበት ሁኔታ ነው ያለው። ስለዚህ ይህም በዚህም ዙር ይቀጥላል ማለት ነው። ይህን እዳ ወይም ብድር መክፈል ካልቻሉ ሌሎች ኮንዶሚኒየሞች ላይ ያደረገው ለሌላ አካል መሸጥ ይቻል እንደሆነ ላቀረብ ነው ጥያቄ። አቶ ሽመልስ፣ አጠቃላይ የከተማ አስተዳደሩ የሚሰራቸው ስራዎች አሉ። የህብረተሰቡን ገቢ ከማሻሻል አንጻር የተለያዩ ፕሮግራሞች አሉ። ይሄ የቤት ተጠቃሚውን ችግር የቤት እጦቱን ከመቅረፍ አንጻር የተቀረጸ ፕሮግራም ነው። በተመሳሳይ መልኩ ደግሞ የህብረተሰቡን የኢኮኖሚ ችግር ለመቅረፍ ደግሞ የተዘረጉ ፕሮግራሞች አሉ። ለምሳሌ የጥቃቅንና አነስተኛ ተቋማትን የማስፋፋት ስራ የስራ እድል በስፋት በከተማ ውስጥ እንዲፈጠር የማድረግ ስራ፣ እነዚህ በስፋት በተለይ ስራ የሌላቸውን ዜጎች ከስራ ጋር የማገናኘት ሀብ እየፈጠሩ እንዲሄዱ የማድረግ ስራ ነው የሚሆነው እና ስለዚህ ፕሮግራሞቹ የተለያዩበት ዋና ምክንያትም ይሄ ነው። ሰው እንደገቢው መጠን እንዲቆጠብ የማድረግ ስራ ነው እና ስለዚህ ጎን ለጎን እኛም አድቫይስ የምናደርገው ተደጋጋሚም ከተጠቃሚውም ጋር ኮሚኒኬትን የምንደራረግበት ዋናው መንገድ ሰው በሂደት የእነዚህን ቤቶች ዋጋ በጣም በተመጣጠነ መልኩ በተለይ ዝቅተኛ ህብረተሰብ ከተጠቃሚ እንዲሆን በከፍተኛ ድጎማ መንግስት የሚያደርግባቸው ስለሆነ በሂደት ከፍሎ ራሱ ባለቤት የሚሆንበት ለፈለገው ዓላማ ሊያውልበት የሚችልበት እድል የሚፈጥር ስለሆነ ይሄን የምናበረታታበት አሰራር ዘርግተን ነው ነው። እየሰራ ነው ያለነው። እስከ ታችኛው መዋቅር ድረስ ማለት ነው። እስከ ወረዳ ድረስ። በዚህ ጉዳይ ላይ በዶች የቤሌደረ ገጽ ላይ ያወያየናቸው አስተያየት ሰጪዎች የከተማዋ አመራሮች የተለያዩ መግለጫ በማውጣት ውዥንብር ውስጥ እንዳስገባቸው እነዚህ የጋራ ቤቶች ዝቅተኛ ገቢ ላለው ማህበረሰብ የታቀደ ነው ቢባልም ዓላማውን የሳተ ነው በሚል እቅዱን ተችተዋል።